ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሰዎቹ በአካባቢው መጡ የሚሉት ህብረተሰቡ የሰጠን ኢንፎርሜሽን ከአስራ አምስት እስከ ሀያ የሚሆኑ ናቸው ነው ሚሉት። የደረሰው ጉዳት የጠበቅ አሁን የያዘዋቸው ሮች አስራ ስድስት ሴት አስራ ሁለት በድምሩ ሀያ ስምንት ሰው የሞቱ ናቸው። የቆሰሉ ደግሞ ወንድ ስምንት ሴት ስድስት በድምሩ አስራ አራት ናቸው። በምዕራብ ወለጋ ዞን ባቦ ገንቤል ወረዳ ንጹሕ ዜጎች በታጠቀ ኃይል መገደላቸውን አስመልክቶ የዞኑ ጸጥታና አስተዳደር ጽሕፈት ቤት ኃላፊ አቶ አብዩ ምህረቱ ከተናገሩት የተወሰደ ነው። ዝርዝሩን በዕለቱ አቢሩ ይዘናል። ሌሎች በርካታ ወቅታዊ ዘገባዎችና ቅንብሮችንም ይዘናል። ጤና ስጥልኝ እንደምናመሻችው ክብራትና ክብራን አድማጮቻችን ከዛሬ ረቡዕ መጋቢት 24 2013 ዓ ም ስርጭታችን ጋር የምሽቱ አስተናጋጅ አሉላ ከበደ ነኝ። ከእለቱ ዜና አቅራቢ ቆንጅ ታየ፣ ከቴክኒክ አቀናባሪው ንጉሱ ታምሬ፣ ከዋና አዘጋጁ ሰለሞን አባተ በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና እንዲሁም ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና ናስትልኝ እንደምናመሻችሁ አድማጮች ዜናዎቹን የማሰማችው ቆንጂ ይታየ ነኝ። በምዕራብ ወለጋ ዞን ባቦ ገንበል ወረዳ ታጣቂዎች ትናንት ጥቃት አድርሰው ሲቪሎችን መግደላቸው ታውቋል። ጥቃቱ 28 ሰዎች መገደላቸውንና 14 ሰዎች መቁሰላቸውን ለቪኦኤ የገለጹት የዞኑ የጸጥታና አስተዳደር ጽሕፈት ቤት ኃላፊ አደጋውን የጣሉት መንግስት ኦነግ ሸኔ ብሎ የሚጠራቸው ታጣቂዎች ናቸው በማለት ከሰዋል። ጥቃቱን ከፈጸሙት ታጣቂዎች ውስጥ ሦስቱ በመንግስት ጸጥታ ኃይሎች መገደላቸውንም ኃላፊው ተናግረዋል። የክልሉ መንግስት ኮሚኒኬሽንስ ጉዳዮች ቢሮ በፌስቡክ ገጹ ባሰፈረው ጽሑፍ በወረዳው ቁጥራቸው በውል ያልታወቁ ሰዎች በኦነግ ሸኔ ታጣቂዎች ተገድለዋል ብሏል። ዝርዝሩን የያዘ ዘገባ በአብይ ርዕስ ይቀርባል። ኮቪድ-19 ዜና ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት ያገኘነው የወረሽኙ ወቅታዊ ይዞታ መረጃ ትናንትና ዕለት በሀገሪቱ ዙሪያ ከተመረመሩ 8296 ሰዎች መካከል 1976ቱ ላይ ኮሮና ቫይረስ የተገኘ መሆኑን ያመለክታል። በተጨማሪም ከኮቪድ-19 ህመም በተያያዘ የ16 ሰዎች ህይወት ማለፉንም አስታውቋል። እስካሁን በሀገሪቱ በኮሮና ቫይረስ እንደተያዙ በምርመራ የተገኘላቸው ሰዎች ቁጥር ትናንት 204521 መድረሱን በበሽታው ምክንያት የሞቱ ሰዎች ቁጥር ደግሞ 2841 መግባቱን ነው መረጃው የሚያሳየው። የኮሮና ቫይረስ ስርጭት እየተባባሰ በመሄዱ የተነሳ ካለፈው ሰኞ ጀምሮ የተለያዩ የመከላከያ ደንቦችን በአስገዳጅነት ተግባራዊ የሚያስደርግ መመሪያ መተላለፉ ይታወቃል። ደቡብ አፍሪካ ለ41 ሚሊዮን ሰዎች የሚበቃ ክትባት ሊገኝ መሆኑን ፕሬዚደንቱ አስታውቀዋል። የክትባቱ መርሃ ግብር በመጪው ግንቦት ወር እንደሚጀመር ነው ሴሪል ራማፎሳ የተናገሩት። በአንድ ጊዜ ከሚሰጠው የጆንሰን ኤን ጆንሰን ክትባት 31 ሚሊዮን፣ በተጨማሪም ሁለት ጊዜ የሚሰጠውን የፋይዘሩን ክትባት ደግሞ 20 ሚሊዮን እንዲመጣልን ድርድሩን በማጠናቀቅ ላይ ነን ብለዋል ፕሬዝደንቱ፣ በእርግጠኝነት መቼ እንደሚደርስ ግን አላስታወቁም። የትኛውም የአፍሪካ ሀገር ይበልጥ የኮቪድ-19 ወረርሽኝ የጸናባት ደቡብ አፍሪካ በምርመራ የተረጋገጠው የቫይረሱ ተጠቂ ቁጥር 1.5 ሚሊዮን የገባ ሲሆን 52,000 ሰዎች ሞተዋል። ከቻይናና ከሩሲያም ክትባቶች እየተላኩልን ነው ሲሉ ራማፎሳ ተናግረዋል አያይዘው ለመጪው የፈረንጆች ትንሣኤ በዓል ለተወሰኑ ቀናት የአልኮል መጠጥ ሽያጭ ላይ ገደብ የሚጣል መሆኑን አስታውቀዋል። የኒጀር መንግስት በዛሬው ዕለት ወታደራዊ መፈንቅለ መንግስት ተሞክሮ አከሸፍን ሲል አስታወቀ። ሙከራው የተደረገው አዲሱ የሀገሪቱ ፕሬዚደንት ከሁለት ቀናት በኋላ ቃለ መሐላ ፈጽመው አስተዳደር ሊረከቡ እየተሰናዱ ባሉበት በዚህ ወቅት መሆኑን የገለጸው የኒጀር መንግስት ያመፁ የጦር ሰራዊት አባላት ሌሊቱን ዋና ከተማዋ ኒያሜ የሚገኘውን ቤተ መንግስት ሊይዙ ሞክረው ነበር ብለዋል። መፈንቅለ መንግስት ሙከራውን ያደረጉት በአቅራቢያው ካለ የአየር ኃይል ሰፈር የወጡ አጥቂዎች መሆናቸውን ሶስት የደህንነት ምንጮች አመልክተዋል። ቤተ መንግስቱ ጥበቃ አባላት በከባድ መሳሪያ ተኩስ ከፍተውባቸው ሸሽተው እንደሄዱ ነው የተናገሩት። ግልበጣ ሙከራው በተያያዘ በርካታ ሰዎች እንደታሰሩና ሌሎችም እየተፈለጉ መሆናቸውን የሀገሪቱ መንግስት ቃል አቀባይ አስታውቋል። በኒያሜ የዩናይትድ ስቴትስ ኤምበሲም በአካባቢው ተኩስ በመሰማቱ ዛሬ ተዘግቶ እንዲውል መደረጉን አስታውቋል። ጣል ላይ ያሉት የኒጀሩ ፕሬዚደንት ከሁለት የአምስት ዓመታት ዘመን በኋላ በዚህ ሳምንት ከስልጣናቸው ይወርዳሉ። ይህ በኒጀር የመጀመሪያ ሰላማዊ የስልጣን ሽግግር ነው የሚሆነው። ተመራጩ የገዢው ፓርቲ እጩ መሐመድ ባዘም ተቀናቃኛቸው መሐማኔ ኦስማኔ ተቃውሞ ሙግት ያነሱበት ቢሆንም የፕሬዝደንታዊ ምርጫው ማሸነፋቸውን ተከትሎ ተነገ ወዲያ አርብ አስተዳደሩን ይረከባሉ። አጎራባች ማሊ ደግሞ ባለፈው ጥር በማዕከላዊ ክፍለ ግዛት አንድ ሰርግ ላይ የነበሩ 19 ታዳሚዎች በፈረንሳይ የአየር ጥቃት ተገድለዋል ሲሉ የተባበሩት መንግስታት ድርጅት መርማሪዎች ተናገሩ። ይህ መግለጫ ቀደም ብሎ ፈረንሳይ በአየር ጥቃቱ የተገደሉት እስላማዊ ታጣቂዎች ናቸው ስትል ካወጣችው መግለጫ ጋር የሚጣረስ ነው። ሞዛምቢክ መንግስት በዚህ ሳምንት ብዛት ያላቸው ሰዎች በታጣቂዎቹ ወደተገደሉባት ወደ ሰሜኗ የሀገሪቱ ክፍለ ሀገር ፓልማ ከተማ ወታደሮችን እንዳዘመተ አስታወቀ። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በሁለት ትሪሊዮን ዶላር ወጪ ሊከናወን የታቀደውን የመሰረተ ልማት እቅዳቸውን ዛሬ በፔንሲልቬንያ ፒትስበርግ ከተማ ያስተዋውቃሉ። መንገዶች፣ ድልድዮች፣ የመጠጥ ውሃ፣ የመብራትና የህዝብ ማጓጓዣ አገልግሎት ፕሮጂዎችን የሚያካትተው መርሃ ግብር በስምንት ዓመት ጊዜ ውስጥ እንዲከናወን የተወጠነ መሆኑን አንድ ከፍተኛ ያስተዳደሩ ባለስልጣን ለጋዜጠኞች አብራርተዋል። ፕሬዚደንቱ ለዚህ እቅድ የሚያስፈልጋቸውን ወጪ በጠቅላላው የኮርፖሬሽኖች የግብር ክፍያን መጠን በመቀየር እንሸፍነዋለን ነው ያሉት። 21 ከመቶ የነበረው የኩባንያዎች የግብር ክፍያ ወደ 28 ከመቶ ከፍ እንደሚል ነው የተጠቀሰው። ሪፐብሊካን የዩናይትድ ስቴትስ ምክር ቤት አባላት የግብር ክፍያ ጭማሪው አሜሪካውያን ሰራተኞችን የሚጎዳ ነው፣ የኢኮኖሚ እድገቱን ያዘገያል፣ የአሜሪካ ኩባንያዎችን በዓለም ገበያ ያላቸውን ተወዳዳሪነት ያዳክማል በማለት ቅዋሜ ሲያሰሙበት ቆይተዋል። በሌላ ዜና ደግሞ ከሜክሲኮ ድንበር በኩል አቋርጠው የፈለሱትን በሺዎች የተቆጠሩ ልጆች የመንከባከብ ፈተና የተደቀነበት የዩናይትድ ስቴትስ የጤናና የሰብአዊ አገልግሎት ሚኒስቴር የሌሎች የፌዴራሉ መንግስት መስሪያ ቤቶች ሰራተኞች በጎ ፈቃደኝነት ወደ ድንበሩ አካባቢ በጊዜያዊነት ተሰማርተው እንዲሰሩ ጥሪ አቅርበዋል። የዩናይትድ ስቴትስ የድንበር ጥበቃ አባላት ድንበሩ ላይ የሚይዟቸውን ብቻቸውን ያለ ቤተሰብ የሚሻገሩትን ልጆች የጤናና ሰብአዊ አገልግሎት ሚኒስቴሩ ተረክቦ እቀበላለሁ የሚል እስከሚቀርብበት ግልጽ ድረስ ያቆያቸዋል። ሰማንያ ከመቶ የሚበልጡት ፍልሰተኛ ልጆች ዩናይትድ ስቴትስ ውስጥ የቤተሰብ አባል ያላቸው መሆናቸውንና ከነዚህም ውስጥ ግማሽ ያህሉ ወላጅ ወይም ህጋዊ አሳዳጊ ያላቸው መሆናቸውን ሚኒስቴሩ አስታውቋል። በአሁኑ ጊዜ ቴክሳስ ዳላስ ከተማና ካሊፎርኒያ ሳንዲየጎ ከተማ የጤና ሚኒስቴር በጉባኤ ማዕከላት ባዘጋጃቸው ማቆያዎች የተቀመጡትን ጨምሮ 18 ሺህ ወላጅ ወይም ቤተሰብ አብሯቸው የሌለ ልጆች እንዳሉ ነው የተመለከተው። የዩናይትድ ስቴትስ ባለስልጣናት የቀድሞው ፕሬዚደንት ዶናልድ ትራምፕ ኮሮና ቫይረስ ወረርሽኝ አያይዘው ባወጡት የሕዝብ ጤና ጥበቃ ትዕዛዝ መሰረት በሜክሲኮ ድንበር በኩል አቋርጠው የሚገቡ አዋቂዎችን ይዘው ወደ መጡበት ይመልሳሉ። ፕሬዚደንት ጆ ባይደን አስተዳደር ካለቤተሰብ ወይም ጠባቂ ብቻቸውን የገቡ ልጆች እንዲመለሱ እስካሁን ትዕዛዝ አልሰጠም። መጨረሻም በዓለም አቀፍ የኮቪድ-19 ዜና የዩናይትድ ስቴትሱ የመድኃኒት ኩባንያ ፋይዘር ከጀርመኑ ባዮንቴክ ጋር ሆኖ የሰራው የኮቪድ-19 ክትባት ከ12 እስከ 15 ዓመት ላሉ ታዳጊ ወጣቶች ቢሰጥ የጤና ጉዳት እንደማያመጣና የሚሰራ መሆኑን አስታወቀ። ይህ አብይ ዜና መምጣቱ የዩናይትድ ስቴትስ ትምህርት ቤቶች ዘንድሮ ሙሉ በሙሉ ወደሚከፈቱበት ሁኔታ ሊያመሩ ይችላሉ ተብሏል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቮይስ ኦፍ አሜሪካ ቆንጅታየን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብረን። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ረቡዕ መጋቢት 24 2013 ዓ ም የምሽቱ አስተናጋጅ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ 94.3 ና እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ በምዕራብ ወለጋ ዞን በአቦ ገንቤል ወረዳ ንጹሐን ዜጎች በታጠቀ ኃይል መገደላቸውን የአይን ማኝነታቸውን የገለጡ የአካባቢው ነዋሪዎች ተናገሩ። የዞኑ የጸጥታና አስተዳደር ጽሕፈት ቤት ኃላፊም 28 ሰዎች ትናንት ምሽት ኦነግ ሸኔ በባቦ ገምቤል ቦኒ ቀበሌ በፈጸመው ጥቃት ሲገደሉ ሌሎች 14 ሰዎች መቁሰላቸውን ለአሜሪካ ድምፅ በሰጡት ቃል አረጋግጠዋል። ጥቃቱን ከፈጸሙት ታጣቂዎች መካከል ሦስቱ በመንግስት የጸጥታ ኃይሎች መገደላቸውንም ኃላፊው ተናግረዋል። በሌላ በኩል የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ በፌስቡክ ማህበራዊ ትስስር ገጹ ባሰፈረው ጽሁፍ በወረዳው ቁጥራቸው በውል ያልታወቁ ሰዎች በኦነግ ሸኔ ታጣቂዎች ተገድለዋል ብለዋል። በዚህ አሰቃቂና ዘግናኝ ግድያ የክልሉ መንግስት አዝኗል ሲልም አክለዋል። ለዝርዝሩ ናኮር መልካ በምዕራብ ወለጋ በአቦ ገንቤል ወረዳ ቦኔ ቀበሌ መጋቢት 21 2013 ዓ.ም፣ ትናንት ከምሽቱ ሁለት ሰዓት ገደማ ታጣቂዎች ንጹሃን ዜጎችን ገደሉ ሲሉ የአይንማኝ ነኝ ያሉ ለደህንነታቸው እንደሚሰጉ በመግለጽ ስማቸው እንዳይጠቀስ የጠየቁ ግለሰብ ተናግረዋል። ኦነግ ሸኔ የተባለ የታጠቀ ቡድን ማንነትን መሰረት ያደረገ ጥቃት ነው የፈጸመው፣ ብለዋል። ሸኒ በቃ ሸኒ። ሌላው አቶ አድነው እያሱ እንደሚባሉና የዓይን እማኝ መሆናቸውን የገለጹ ግለሰብ በጥቃቱ ከተገደሉት መካከል የአራቱ አስከሬኖች ቀብር ዛሬ መፈጸሙን ተናግረዋል።

በዚህ ዙሪያ የተጠየቁት የምዕራብ ወለጋ ዞን የጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ አብዩ ምረቱ ስለ ግድያው መረጃ እንዳገኙ ወደ ስፍራው ማምራታቸውን ገልጸዋል። ጥቃቱን የፈጸሙት የኦነግ ሸኔ አባላት ናቸው ያሉት አቶ አብዩ 28 ሰዎች መገደላቸውንና 14 መቁሰላቸውን አስታውቀዋል። ንብረት መቃጠሉንም ገልጸዋል። ጥቃቱን ከፈጸሙት ታጣቂዎች መካከልም ሶስቱ በመንግስት የጸጥታ ኃይሎች እንደተገደሉ አቶ አብዩ ተናግረዋል። ልክ እንደሰማነው አሁን ለሚ ጉዘን አሁን እዛ ቦታ ላይ ደርሻለሁ። ሁኔታውን አረጋግጫለሁ። ይሄ ችግሩ የደረሰው በጸረ ሰላም ኃይሎች የቱንታ ተላላኪዎች የፈጸሙት የኦነት ሸኔዎች መሆናቸውን አረጋግጫለሁ። አረጋገጥበት ዋናው ነጥብ ደግሞ እነዚህ ጉዳት እንዳደረሱ የጸጥታ ኃይሎቻችን ተከራትለው ሶስት ሰዎችን ገልጸዋል። እነዚህም የተገደሉት የኦነት ሸኔ ታጣቂዎች በህዝቡ ፊት አሳይተናቸዋል። በማቸ ተማሉታል። ህዝቡ በጣም ደስ ብሎት እያየ ነው። ህዝቡ ገዳዎቹ ናቸዋል። ጥቃቱን የፈጸሙት ምን ያህል ሰዎች እንደሆኑ ወይ ደግሞ ምን ያህል ታጣቂዎች እንደሆኑ ይታወቃሉ? በጥቃቱ የደረሰው ጉዳት ምን ያህል ነው? ምን ያህል ወንዶች ሴቶች ሞቱ? ምን ያህል ውስቆሰሉ? አሁንስ ያንን ነገር ለማረጋጋት እየተሰራ ያለው ነገር ሰዎቹ በአካባቢው መጡ የምሉት ህብረተሰቡ የሰጠን ኢንፎርሜሽን ከአስራ አምስት እስከ ሀያ የሚሆኑ ናቸው ነው ምሉት የደረሰው ጉዳት የጨባች አሁን የያዘዋቸው አስራ ስድስት ሴት አስራ ሁለት በድምሩ ሀያ ስምንት ሰው የሞቱ ናቸው። የቆሰሉ ደግሞ ወንድ ስምንት ሴት ናቸው። በዚህ ላይ ወደበ ንብረትም አለ በ የተለያዩ ሶስት እንዲሁም ለወልፍ ሶስት አለ። አንዱ የመሶርፋ ክድ የግሎሳ ተቃጠለ ትማለች ገዳዮቹ ያሏቸው መንግስት የሆነች ሸኔ ብሎ የሚጠራቸው አካላት መሆናቸውን በምንድን ነው ያረጋገጣችሁት? የለም የለም፣ አረጋግጠው ማለት የታጠቁ አካላት ናቸው። መሳሪያ ተገኝቷል። መታወቂያ አላቸው አላቸው። ሙሉ ዩኒፎርማቸው ሙሉ ትጥቃቸውን ከእነ ሙሉ ትጥቃቸው ከእነ ሙሉ መሳሪያዎቻቸው የተያዙ ናቸው። ከዚህ ቀደም የቦኒ ቀበሌ አንዳንድ ነዋሪዎች ደውለው የጸጥታ ስጋት እንዳለባቸው ገልጸው ነበር። የወረዳው የጸጥታ አካል ሊደርስልን አልቻለም፣ ችግር ሊደርስብን ነው በሚል እንዲሁ አመልክተው እንደነበር ይገልጻሉ እና መንግስት ይህንን ካወቀ ቀድሞ ለምንድን ነው የጸጥታ አካልን አሰማርቶ ይህንን ግድያ መከላከል ያልቻለው ምክንያቱም በሌላም ወረዳ ጉሊሶ በሚባል ወረዳ ከአምስት ስድስት ወራት በፊት ግድያ ተፈጽሞ እንደነበር ተገልጿል እና ለምንድን ነው መንግስት ይህንን ነገር ቀድሞ መከላከል ያልቻለው? እውነት ለመናገር ቅድም ተናግራለች፣ ወረዳዋ በሰላም ምንም የሰላም ስጋት አልነበረባትም። በተለይም ደግሞ ጎኑ ምንሻና ፖሊስ በቅርቡ ተመድበ ነው ያሉ አሉ። በውስጡ ነው በህብረተሰብ ውስጥ ነው ያሉ። መንግስት ይሄ ጉዳት እንደደረሰ ወይም እንዲ የሚደርስ አውቆ ምንም ችላ ያለበት ነገር የለም። አንድ ይሄ ሊታረምበት ነገር ግን፣ ልክ ይሄ ጉዳት የደረሰበት ሁኔታ አሁን በቅርቡ በቦታው ደርሰና ያረጋገጥ ነው ምን ሻውም ፖሊሱም አጠገቡ ከህብረተሰብ ጎን ያለ መሆኑ ነው። እነዚህ ጉዳት ያደረሱት ግን በረባ ካርቶች ጎትና በተናጠል ጫካ የተናጠል ያሉት ደግሞ በተለያዩ መንደር ላይ ጉዳት አድርሰዋል። እንግዲህ የጸጥታ ክፍሉ እያንዳንዱ ጫካው ያለውን ብ ጥበቃ ማድረግ ከባድ ነው የሚሆነው። በአሰቃቂ ሁኔታ ተፈጸመ ለተባለው በሲቪሎች ላይ የተፈጸመ ግድያ ማንነትን መሰረት ያደረገ እንደሆነ እማኞች ላቀረቡት ክስም ኃላፊው ምላሽ ሰጥተዋል። ይሄ የአንድ ወገን ብቻ ሳይሆን የሁሉም ህብረተሰብ ሲፈሩ የነበሩት ህብረተሰብ ክፍሎች የወደመባቸው መሆኑን ከነዚህ ውስጥ ሁሉም ብሄር ብሄረሰብ ያሉበት ናቸው። ከህብረተሰቡ አንደበት መንግስት ሲጠየቅ የመንግስት ባለስልጣናት ሲጠየቁ፣ ታጣቂዎቹ ወይም ደግሞ መንግስት ኦነግ ሸኔ ብሎ የሚጠራቸውን አካላት ነው ለዚህ ግድያ ተጠያቂ የሚያደርጋቸው። እነሱም ሲጠየቁ፣ በበኩላቸው መንግስት ነው ይሄንን ግድያ የፈጸመ ይላሉ። በዚህ መካከል የንጹህ ዜጎች ህይወት እያለፈ ነው እና ይህንን እርስዎ እንዴት ነው የሚያዩት? ከነሱ ምንድን ነው የምጠበቀው? እነሱ ከዚህ በላይ መናገር ይችላሉ። መንግስትም እዚህ በላይ መቁጠር ይችላሉ። ጸረ ሰላም ኃይሎች ናቸው ምስገመ ህዝ ምንቃፍ አላላኪዎች ናቸው። የጸረ ሰላም ኃይሎች ርዝራዥ ናቸው። ስለዚህ እነዚህ ከዚህ በላይ መንደር ይችላሉ። የመናገርና የማጥፋት ምንም ችግር የለባቸውም። ስለዚህ ምንም ይሁን ምን ይህን ችግር እየፈጠረ ያለው የህብረተሰብ ንጹሀን ህዝቦችን ህይወት እየቀጠፈ ያለው ኦሜድ ሸሜን ምንም ጥርጥር የለው ይሄ ኦሜድ ሸሜን ደግሞ የጁን ካተላላኪ ነው። የተላላከበትን ብር ማፍረትን ስራ እየፈጸመ ነው ያለ ነው። ይህን ምንም የሚያጠራጥር ወይም ደግሞ ሌላ የፖለቲካ ነጋዴዎች የሚሉትን የፖለቲካ ትርፍ ለማግኘት የሚያወሩትን ምንም ልንሰማ አይገባም። ስለዚህ ይሄ ተጨባጭ ህብረተሰቡ የሚያወራው የምናገረው ተጨባጭ መሬት ላይ ያለ ሁኔታ ስለሆነ መንግስት በዚህ ምንም የሚከመል ነገር አይደለም። መፍትሄው ምንድን ነው? ይላሉ አቶ አብዩ። መፍትሄው ጸረ ሰላም ኃይሎችን በዚሁ ዙሪያ ማምሻውን መግለጫ የሰጡት የኦሮሚያ ፖሊስ ኮሚሽን ኮሚሽነር ጀኔራል አራርሳ መርዳሳ ኦነግ ሸኔ በባቦ ገንቤል ወረዳ 28 ሰዎች ላይ የግድያ ወንጀል ፈጽሟል ብለዋል። በጥቃቱ 12 ሰዎችም ቆስለዋል ሲሉ ተናግረዋል። ኮሚሽነር ጀኔራሉ ለሀገር ውስጥ መገናኛ ብዙሃን በሰጡት መግለጫ ታጣቂ ኃይሉ በሚፈጽማቸው ግድያ ከ80 ፐርሰንት በላይ እየተጎዳ ያለው የኦሮሞ ሕዝብ ነው ሲሉ ተናግረዋል። አንዳንድ አካላት ሰሞኑን የብሔር አጀንዳ ለመቀየር ተቀባይነት የሌለው መረጃ በመልቀቅ ላይ ይገኛሉም ሲሉ ተናግረዋል። በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ባወጣው መግለጫ በምዕራብ ወለጋ በትናንትናው ዕለት በነዋሪዎች ላይ በተፈጸመው ጥቃት በአካባቢው የጸጥታ ሁኔታ አለመሻሻሉንና ይልቁንም በክልሉና በአዋሳኝ አካባቢዎች እየተስፋፋና ተያያዥ የሰብአዊ ጥሰት እያስከተለ መሄዱን ያሳያል ብሏል። የፌዴራል መንግስት አካባቢውን ለማረጋጋት በጊዜያዊነት ከሚወስዳቸው እርምጃዎች በተጨማሪ ነዋሪዎች በየትኛውም ክልል በሰላም የመኖር መብታቸውን በሚያስረግጥ መልኩ ዘላቂ ሰላም ለማስፈን የሚያስችል ሁኔታ ለመፍጠር መጠነ ሰፊ እና ሁሉንም ባለድርሻ አካላት ያሳተፈ እቅድ መንደፍ ይኖርበታል ሲል አመልክቷል። ኢሰመኮ የኦሮሚያ ፖሊስ ኮሚሽን በተለያዩ ጊዜያት ከሁለት ሺ ስድስት መቶ የሚበልጡ የኦነግ ሸኔ ታጣቂዎች ላይ እርምጃ ወስዷልም ሲሉ ተናግረዋል ኮሚሽነሩ። ከዚህ መካከልም 1947 የሚሆኑ ታጣቂዎች መገደላቸውንና 489 የሚሆኑ የተማረኩ 107 ያህሉ ደግሞ እጅ የሰጡና አስሩም ቆስለዋል፣ ሲሉ ተናግረዋል። መንግስት በተጠያቂነት እየወነጀላቸው ያለውን አካላት አግኝተን ለትናንት ምሽት ጥቃትና ለሚሰነዘርባቸው ክስ ምላሽ እንዲሰጡ ለማድረግ እየጣርን ነው። በሌላ በኩል ግን ራሳቸውን የኦሮሞ ነጻነት ጦር ብለው የሚጠሩት መንግስት ኦነግ ሸኔ የሚላቸው ሸማቂዎች የምዕራብ ዞን ጦር መሪ ኩምሳ ድሪባ ማንነት ላይ ያነጣጠለ ጥቃት አንፈጽምም በማለት ከዚህ ቀደም ሲያስተባብሉ ቆይተዋል። የኦሮሞ ነጻነት ሰራዊት ማንነትን ሃይማኖትንና ዘርን ለይቶ ኢላማ አድርጎ ጥቃት የሚፈጽምበት ምንም አይነት ምክንያት የለውም ያሉት የሸማቂዎቹ ጦር መሪ አገሪቱ ውስጥ ለሚታዩት ችግሮች ተጠያ መንግሥት መንግስት እንደሆነ በመግለጽ ክሱን ሲመልሱ ቆይተዋል ለአሜሪካ ድምፅ ናኮር መልካ ካምቦ ተከታዩ መጽሔት ርዕስ ወዲህ ወደ ዩናይት ስቴትስ ይመልሰናል የዩናይት ስቴትስ የውጭ ጉዳይ ሚኒስቴር ዓመታዊውን የአገሮች ሰብአዊ መብት አያያዝ ሪፖርት ትላንት ይፋ አድርጓል የአሜሪካ ድምፁ አራሽ አረባ ሳዲ ባጠናቀረው ዘገባ እንደጠቆመው ሪፖርቱ አገሮቹ በዓመቱ የነበራቸውን ከምርጫ ቦታዎች እስከ ስራ ቦታ የዘለቀ የዜጎች መብት አያያዝ ይመረምራል። አዳነች ፍሳዬ ታቀርበዋለች። እንደ አውሮፓ አቆጣጠር ባለፈው ነሐሴ ወር ባበቃው 2020 ዓ.ም ከልክ በላይ ብዛት ያላቸው ሰዎች ጭካኔ በተሞላበት የሰብአዊ መብት ተሰቃይቷል ሲል የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር The report we're releasing today shows that the trend lines on human rights continue to move in the wrong direction. We see evidence that in every region of the world, uh, this is happening. We see it in the killings, sexual assaults, and other atrocities credibly reported in Ethiopia's Tigray region. ዛሬ የወጣው ዘገባ የሰብአዊ መብት አያያዙ ወደ ተሳሳተ አቅጣጫ ማምራት መቀጠሉን ያሳያል። በዓለም ዙሪያ ባሉት ቀጠናዎች ይህ እየሆነ መሆኑን የሚያመላክቱ ማስረጃዎች እያየን ነው። ቻይና ሲጃን ላይ ሙስሊሞች በሚበዙባቸው ዊገሮች እንዲሁም በውህዳን ሃይማኖት ተከታዮችና ሕዝቦቿ ላይ ፍጅት ሲፈጸም እያየን ነው። ሩሲያ ዩጋንዳና እና ቬንዙዌላን በመሳሰሉ ሀገሮች በጸረ ሙስና አክቲቪስቶች በተቃዋሚ ፖለቲከኞችና በነፃ በነጻ ጋዜጠኞች ላይ ጥቃትና ስርዓት ይፈጸማል። በቤላሩስ በተቃዋሚዎች ላይ በገፍ የማሰርና የማጥቃት ተግባር ይካሄዳል። የመን ባለው ግጭት የሚሳተፉት አካላት በህዝቡ ላይ ጥቃትና በደሎችን ይፈጽማሉ። በኢትዮጵያ ትግራይ ክልል ግድያዎች፣ የወሲብ ጥቃቶችና ሌሎች የጭካኔ ተግባሮች እንደሚፈጸሙ ታማኝ የሆኑ ዘገባዎች ያመለክታሉ። የሶሪያ መንግስትም ግድያዎችና ሰቆቃዎችን ይፈጽማል። When you look up sort of definition of human rights abuses, uh, Iran is right up there. And I, I think uh, this administration in particular has. የሰብአዊ መብት ረገጣ ትርጉም ምን እንደሆነ ስትመለከት ኢራን ቀድማ ትታያለች። ይህ አስተዳደር ታዲያ የሰብአዊ መብት ረገጣዎቹ ምን እንደሆኑ ለይቶ መጥቀስ አለበት። ብሊንከን ስለ ሚያንማር ጉዳይ አንስተዋል። የኦንሳንሱቺ ብሔራዊ ሊግ ለዲሞክራሲ ፓርቲ ባለፈው ህዳር ወር በተካሄደው ምርጫ በከፍተኛ ድምፅ ካሸነፈ በኋላ ወታደራዊ መፈንቅለ መንግስት በተከተለበት ወቅት ስለደረሰው ግጭትም ብሊንከን አንስተዋል። በዚህ ዘገባ ላይ የተጠያቂነት ጉዳይ መነሳቱ ለሰለባዎቹ ክብር ያስገኛል ይላሉ ኦሉንስኪ ሞር ዛት ስቴትስ አር ዩዚንግ ዲዝ ካይንድስ ኦቭ ሂውማን ራይትስ ሪፖርትስ ሀገራት የውጭ ፖሊሲዎቻቸውን ለማርቀቅ እንዲህ አይነቶቹን የሰብአዊ መብት ዘገባዎችን በተጠቀሙ ቁጥር የሰብአዊ መብት ጉዳይ ችላ አለመባሉን ያሳያል። ሁሉንስ እንደሚሉት በፖሊሲ ማርቀቅ ላይ ያለው አያያዝ አንዲት ሀገር ወደ ሌላ የጦር መሳሪያ የምትልክበት ውሳኔ ላይ ሊያደርስ ይችላል። በሌላ በኩል ደግሞ የኒውዮርክ ተወካይ የምክር ቤት አባል ግሪገሪ ሚክስ እና የቴክሳሱ ተወካይ የምክር ቤት አባል ማይክል መካል በህብረት ሆነው ትግራይ ውስጥ ተፈጸሙ ስለሚባሉት የጭካኔ ተግባሮች መግለጫ አውጥተዋል። በሲቪሎች ላይ ተፈጸሙ የሚባሉትን አስከፊ የጭካኔ ተግባሮችንና የሰብአዊ መብት ረገጣዎችን አጥብቀን እናወግዛለን። የጭካኔ ተግባሮቹ የወሲብ ጥቃትን፣ ሰቆቃን፣ በግዴታ ከመኖሪያቸው ማፈናቀልን፣ የገቡበት እንዳይታወቅ ማድረግን፣ የዘር ማጽዳትን፣ በዘፈቀደ መግደልን የጤና ተቋማትን መዝረፍና ማውደምን ለህዝብ ረድኤት እንዳይደርስ ማገድን ያካተቱ ናቸው ይላል መግለጫው። አያይዞ መግለጫው የባይደን አስተዳደር በዚህ ድርጊት ላይ የተሳተፉትን ሁሉ ተጠያቂ ለማድረግና በትግራይ ያለው ቀውስ እንዲያበቃ ለማድረግ ሲባል ኢላማ ያላቸውና ሌሎች አይነት ማዕቀቦችን ያካተቱ ሁሉንም አይነት መሳሪያዎችን እንዲጠቀም እንጠይቃለን ይላል። ግሪገሪ ሚክስ እና ማይክል መኮል ያወጡት መግለጫ። አድማጮች፣ አሁን ምርጫ ነክ ዘገባዎች የ2013 ሀገራዊ ምርጫ ሰላማዊ፣ ደህንነቱ የተጠበቀ እንደዚሁም ታማኒ እንዲሆን የሚያግዝና ከልዩ ልዩ የመንግስት አካላት የተውጣጣ አገር አቀፍ የምርጫ ኮሚቴ መቋቋሙን የጠቅላይ ሚኒስትሩ የደህንነት ጉዳዮች አማካሪ ሚኒስትር ገዱ አንዳርጋቸው አስታወቁ። ኮሚቴው ዕለታዊ መረጃ ልውውጥ በማድረግ የሚናበብ ነው ያሉት ሚኒስትሩ ወደ ስራ መግባቱንም አመልክተዋል። በስፍራው የነበረውን ባልደረባችንን እስክንድር ፍሬውን በስልክ አግኝቻለሁ። እስክንድር እንደምናመሸ። እንደምን አመሸህ አሉላ እስክንድር ለመሆኑ ሚኒስትሩ ይህን ያሉት በምን አይነት አገባብ ነው አሉላ እንደምታውቀው ያው ስድስተኛው ሀገራዊ ምርጫ በግንቦት ወር መጨረሻና በሰኔ ወር መጀመሪያ እንደሚካሄድ የኢትዮጵያ ምርጫ ቦርድ ባስታወቀው መሰረት ዝግጅቶች እየተካሄዱ ነው ምርጫው ፍትሃዊና ዲሞክራሲያዊ ይሆን ዘንድ ደግሞ የሰላምና ደህንነት መረጋገጥ ወሳኝ ነው በሚል የተለያዩ ዝግጅቶች በመንግስት በኩል እየተደረጉ ነው አዲስ ወግ የውይይት መድረክ ለምሳሌ ከትናንት ጀምሮ በሶስት ክፍል እየተካሄደው በዚሁ ላይ እያተኮረ ነው። በእነዚህ የውይይት መድረኮች ማጠቃለያ ላይ ተገኝተው ነው የጠቅላይ ሚኒስትሩ የደህንነት ጉዳዮች አማካሪ ሚኒስትር ገዱ አንዳርጋቸው በመንግስት በኩል እየተካሄደ ያለውን ዝግጅት እያብራሩት እሳቸው እንዳሉት እንግዲህ ፈጣን ምላሽ ለመስጠት የሚያስችል በርካታ የመንግስት አካላት የተካተቱበት ኮሚቴ ተዘጋጅቶ ወደ ስራ መግባቱን እና የምርጫውን ሰላምና ደህንነት ዲሞክራሲያዊ መሆን ከማረጋገጥ አንጻር ወደ ስራ ተዘጋጅቶ መግባቱን ነው የገለጹት። እስቲ እናዳምጣቸው። አሉ የምርጫ ኮሚቴ ተቋቁሟል። ይሄ የምርጫ ኮሚቴ እዚህ ጠቅላይ ሚኒስትር ቢሮ ያሉ አመራሮች ፌደራል ፖሊስ አመራሮች ያሉበት፣ የጠቅላይ አቃቢ ህግ፣ የብሔራዊ ደህንነት አመራሮች እንደዚሁም ደግሞ መከላከያም በዚህ ምርጫ ሂደት በቀጥታ እንኳ ብዙ እንትን ባይልም እንኳ በአጋዥነት አስፈላጊ የሚሆንባቸው ቦታዎች ሊኖሩ ስለሚችሉ የመከላከያ ሚኒስትሩን ጨምሮ እነዚህ አካላት ይህንን ምርጫ ሰላማዊ በሆነ መንገድ መራጮችም የፖለቲካ ፓርቲዎች አመራሮችም፣ እጩዎቻቸውም፣ ለዚሁ ደግሞ የምርጫ አስፈጻሚ አካላት እና የምርጫ ታዛቢዎችና ዘጋቢዎች ደህንነታቸው ተጠብቆ ምርጫው በተቀመጠበት ጊዜ በሰላም እንዲጠናቀቅ ለማድረግ እቅድ ተዘጋጅቶ የክልል የሚመለከታቸው በተመሳሳይ አካላት አመራሮች ጋር ውይይት ተካሂዶበት ክልሎች ደግሞ እስከ ዞኖች ወረዳዎች ቀበሌዎች ድረስ እና ከተማ አስተዳደሮችን በዛው መስመር ኦሪንቴሽን ሰጠው እንቅስቃሴ ውስጥ የተገባበት ሁኔታ አለ። አሉላ እንደሰማኸው፣ እንግዲህ ሚኒስትሩ እንደገለጹት ይህ ኮሚቴ የተደራጀው ሁሉንም ይህን ጉዳይ ይመለከታቸዋል የሚባሉ የመንግስት አካላትን በመያዝ ነው። ይህ ደግሞ ምርጫውን እንግዲህ ሰላማዊ ለማድረግ ያግዛል የሚል ነው ተስፋ መደረጉን የገለጹት። መልካም። እስክንድር ቀደም ብለህ እንደገለጽከው ኮሚቴው ወደ ስራ መግባቱ ተጠቁሟል። በእስካሁኑ ሂደት የታዩ ውጤቶች ይኖሩ ይሆን? አሉና እንግዲህ ሚኒስትሩ ገዱ አንዳርጋቸው እንዳሉት ይህ ኮሚቴ ከላይ ተታች የተዋቀረ ነው። በዛ መዋቅር ውስጥ ደግሞ የምርጫ ቦርድ ኃላፊዎች ጭምር እየተሳተፉ ነው ብለዋል። የእነሱም ተሳትፎ አለበት እንግዲህ የሚመለከተው አካል ሁሉ ተሳትፎ አለበት በዚህ ኮሚቴ ውስጥ። ያንን አቅም በመጠቀምን እስካሁንም የተሰሩ ስራዎች መኖራቸውን ጠቃቅሰዋል ሚኒስትሩ። እርግጥ ወደ ምርጫ ሲገባ ነው በርካታ ስራዎች የሚሰሩት ከዚህ በኋላ። ነገር ግን እስካሁን ባለው ሂደትም የተሰሩ ነገሮች መኖራቸውን ጠቃቅሰዋልና እስኪ እናዳምጣቸው በዚህ መንገድ የተደራጀ ኮሚቴ እንቅስቃሴ እያደረገ ነው። እየገጠሙ ያሉ ችግሮችንም እየፈታ ነው። መለስተኛ ቢሆንም እንኳን በተለያዩ ክልሎች የተለያዩ ችግሮች ያጋጥማሉ። እጩዎችን ለምሳሌ ከዚህ ቀደም በወንጀል ይፈለጋሉ ብሎ የማሰር የማሸማቀቅ አንዳንድ ጊዜ ስብሰባ ፖለቲካ ፓርቲዎች በሚፈልጉበት ጊዜ ያንን ለማደናቀፍ መሞከር እንዲሁም ደግሞ የምዝገባ እጩ የማስመዝገብ እንቅስቃሴ በሚካሄድበት ጊዜ አልፎ አልፎ የማደናቀፍ ሁኔታዎች ነበሩ። ከምርጫ ቦርድ ጋር እየተገናኘን እየተነጋገን በዛው በተፈጸመበት እለት ያለዛ ደግሞ በቀጣዮቹ ቀናት ቶሎ የማስተካከል ስራ እየተሰራ ነው ያለው። ይሄ ዝም ብሎ የሚያስር የሚያንገላታ ከሆነ በዋናነት ይህም ምርጫ በመጠበቅም በማስፈጸም፣ በእቃዎቹንም በመጠበቅ ይሁን እጩዎቹን እና የፖለቲካ ፓርቲዎቹን በሕግ መሰረት ጥበቃ እንዲደረገላቸው የማድረግ የሁሉም የጸጥታ መዋቅራት የሚመለከታቸው ቢሆንም በሀገር አቀፍ ደረጃ የፌዴራል ፖሊስ በክልል ደረጃ ደግሞ የክልል ፖሊሶች ኃላፊነት ስለሆነ ይህንን ባስ እስክንድር እንግዲህ ቀደም ብለህን እንዳስረዳሃን በሶስት ክፍሎች በተዘጋጀው በዚህ የአዲስ ወግ የውይይት መድረክ የተሰናገዱ ውይይቶች ማጠቃለያ ላይ የተሰጠ መግለጫ መሆኑን ተረድቻለሁ። ሚኒስትሩ የሰጡት አስተያየት በግላ አንተ በጋዜጠኝነት በተለይ ሚዲያን በሚመለከቱ ጉዳዮች ላይ ትኩረት ያደረገውን የውይይት መድረክ አወያይ ነበርክና እስኪ ስለ መድረኮቹ ትኩረትና ይዘትን ባጭሩ ንገረ ነው። እንግዲህ አሉላ፣ አንተም እንዳልከው አዲስ ወግ የውይይት መድረክ በሶስት የተከፈሉ ውይይቶች አካሂዷል ከትናንት ጀምሮ ትናንት ሁለቱ ጠዋትና ከሰዓት ዛሬ ደግሞ ጠዋት የተካሄደ ነው። የመጀመሪያው የሰላማዊ ምርጫ መገለጫዎችና መስፈርቶች ምንድን ናቸው በሚል ርዕስ፣ ሁለተኛው ሰላምን የሚያንጹ ሀገር በቀልና ዘመናዊ ተቋማት ሚናቸው ምን መሆን አለበት በሚል ርዕስ ነው። ሶስተኛው እና ሀሰተኛ መረጃ በሰላማዊ ምርጫ ላይ ያለውን አሉታዊ ተጽዕኖ በምን መልኩ መቅታት ይቻላል የሚለውና እኔ በግሌ በአወያይነት የተሳተፍኩትበት ነው። በነገራችን ላይ የተለያዩ የዓለም አቀፍ ሚዲያ ዘጋቢዎች፣ መቀመጫቸውን አዲስ አበባ ያደረጉ የሀገር ውስጥ ሚዲያ ጋዜጠኞች እና የሕዝብ ግንኙነት ባለሙያዎች እንደዚሁም ሌሎችም ተሳታፊዎች ነበሩ። እንግዲህ ያደጉ ሀገራት፣ የአፍሪካ ሀገራት እና ሌሎችም ምርጫ ሊያካሄዱ ሲዘጋጁ የዝግጅታቸው አካል እያደረጓቸው ከመጡ ነገሮች አንዱ አሉ፣ ላንተም እንደምታውቀው የሀሰተኛ መረጃ ስርጭትን መቅታት ነው። ምርጫ የመሳሰሉ ትላልቅ ክንውኖች ወቅት ደግሞ የሀሰተኛ መረጃ ስርጭት በዚያው ልክ ይጨምራል እና በዚህ መድረክ ላይ የሌሎች ሀገራት ልምድ ተዳሷል። እዚህ ላይ የፋክት ቼኪንግ ወይም የመረጃን ትክክለኛነት የማጣራት ወይም ሀቅ ማጣራት ስራዎች እጅግ አስፈላጊ መሆናቸው የተገለጸበት መድረክ ነው። ከዚህ አንጻር የጋና የዩጋንዳ የኬንያ እና የሌሎችም ሀገራት ተሞክሮ ተዳሷል። እኛ ሀገር የፋክት ቼኪንግ ወይም የመረጃን ትክክለኛነት ማጣራት ወይም ሀቅ ማጣራት ገና አዲስ በርስ ነው ማለት ይቻላል። አሁን ግን እያቆጠቆጠ መምጣቱ፣ እንደዚህ አይነት ድርጅቶች መኖራቸው፣ እንደዚሁም መገናኛ ብዙሀንም ሜይንስትሪም ሚዲያ ወይም ዋነኛዎቹ የመገናኛ ብዙሀን ሳይቀሩ የራሳቸው የመረጃ ትክክለኛነት ማጣሪያ ክፍል እንዲኖራቸው አቅም እንዲገነቡ ለማገዝ ሊሰሩ የሚፈልጉ ተቋማት ጭምር መኖራቸው የተገለጸበት መድረክ ነው እና ሙያዊ ውይይት የተካሄደበት ነው አሉላ። ቀደም ያሉት መድረኮች ደግሞ እንዳልኩ በተለያዩ ርዕሶች ላይ እያተኮሩ ነበሩ። በርካታ ተሳታፊዎች እየተገኙበትና ለሁለት ቀናት እየተካሄደ ነው አሉላ። መልካም እስክንድር። እንግዲህ ቀጣይ ሂደት ነው። ወደፊትም መሰል ዝግጅቶችንም ሆነ ዘገባዎችን እንከታተላለን። ለአሁኑ አመሰግናለሁ። መልካም ምሽት። አመሰግናለሁ አሉላ። መልካም ምሽት። በሌላ የምርጫ ነክ ርዕስ ወደ ደቡብ ኢትዮጵያ እናቀናለን። በስድስተኛው ሀገራዊ ምርጫ በመራጭነትና በተመራጭነት የሚሳተፉ ሴቶች ምርጫው ዲሞክራሲያዊ ተአማኒና ሰላማዊ እንዲሆን ሚናቸውን እንዲወጡ ተጠየቀ። በምርጫው የሚሳተፉ የተለያዩ ፓርቲዎች ሴት ተመራጮች በተመራጭነት የመሳተፍ እድል ማግኘታቸውን ገልጠው ኃላፊነታቸውን እንደሚወጡ አመልክተዋል። በሐዋሳ ከተማ ለሴቶቹ ተመራጮች የሴቶችን ፖለቲካዊ አመራርና በምርጫ ሂደት በሚያጋጥሙ ግጭቶች አፈታት ስልትና በተሳትፏቸው ላይ የፌዴሬሽን ምክር ቤት ከተለያዩ አጋር ተቋማት ጋር በመተባበር በሐዋሳ ከተማ ስልጠና ሰጥቷል። የሐዋሳው ዘጋቢያችን ዩናታን ዘብዴዎስ ተከታትሎታል። የፌዴሬሽን ምክር ቤት ምክትል አፈ ጉባኤ ወይዘሮ የጸገነት መንግስቱ የኢትዮጵያን ሰላም የማይፈልጉ ምርጫን በመጠቀም በዜጎች መካከል መጠራጠርና አለመተማመን እንዲፈጠር በማድረግ አላማቸውን ለማሳካት ከውስጥም ከውጭም የተንቀሳቀሱ መሆናቸውን ተናግሯል። በመሆኑም በመራጭነትና በተመራጭነት በምርጫው የሚሳተፉ ሴቶች ምርጫው ዲሞክራሲያዊ ታማና ሰላማዊ እንዲሆን ሚናቸው እንዲወጡም ጠይቀዋል። ሀገር እንዳትረጋጋ፣ ልማቷ እንዳታፋጥን የምንፈልገው ዴሞክራሲ ተለማምደን ወዳደገ ዴሞክራሲ እንዳንሸጋገር ሌት ተቀን የሚሰሩ አካሎች ለዚህ ደሞሮች ሁኔታቸው ምንድን ነው? ቀድሞ የነበረንን አብሮነታችንን በማፍረስ እርስ በርሳችን በጥርጣሬ እንድንተያይ ወደ ተሻለ አንድነት መጥተን ሀገራችንን ወደ ተሻለ ምዕራፍ እንዳናሻገር በርካታ ሴራዎች ይዘው የሚሰሩ አካላቶች አሉ። እናንተም እኔም ሁላችን የምናውቃቸው ኃይሎች። ከዛም ባለፈ ግን ከምንም በላይ ሀገራችን ወደ ተሻለ ምዕራፍ እንዳትሸጋገር የሚሰሩ የውጭ ኃይሎች፣ ለእነዚህ ኃይሎች ተላላኪ የሆነው የሚሰሩ አካላቶች አሉ። ትልቁ መሳሪያ አድርገው እየተንቀሳቀሱ ያሉት ምርጫ እንዳይሰፋ እኔ እጩ ሆነን የቀረብን ሴቶች ይሄ ሁላችንም የምናውቀው ይመስለኛል። ስለዚህ ሚናችን በደንብ ልንወጣ ይገባል። እኛ የተረጋጋች ሀገር ነው የምንፈልገው ሴቶች። እኛ ሰላማዊ ኢትዮጵያ ነው የምንፈልገው። የለማች የበለጸገች ሀገርን ነው የምንፈልገው። የብጥብጥ የትርምስ፣ የማይተማመኑ ህዝቦች ያለባት ሀገር አይደለም የምንፈልገው። ስለዚህ ይሄ ልንል ይገባል፣ ትግል ልናደርግ ይገባል። ትግላችን ደግሞ በስልት የተሞላ መሆን መቻል አለብን። ከምንም በላይ ሴቶች በነቂስ ወጥቶ ሰላማዊ የሆነ መንገድ ምርጫ የሚመርጡበት ሁኔታ እንዲፈጠር ልንሰራ ይገባል። ከሌላ ጊዜ በተሻለ ሁኔታ በምርጫ የመሳተፍ እድል ማግኘታቸውን ተናገሩት። በደቡብ ክልል ጋሞዞን የገረሴ ቦንካ ምርጫ ክልል የኢዜማ እጩ ተወዳዳሪ ወይዘሮ ከበቡሽ ካንኮ ሴቶች ብዙ እንደሚጠበቅባቸው ተናግረው አሁንም ግን ጾታዊ መሰረት ያደረገ ተጽዕኖዎች መኖራቸውን ጠቅሰዋል። እኛም ያው እድሉ ተሰጥቶን የተለያየ ፓርቲ ወክለን እንድንቀርብ እድሉ ተሰጥቶናል የራሳችንን ሀሳብ በነጻነት እንድንገልጽ አድርጎናል። ተጽዕኖ የሚባለው ለምሳሌ እንደየአካባቢያችን ስናይ ብዙ ተጽዕኖዎች ይኖራሉ። ሞራሊ ቦታው ላይ አሁን እንደ አመራር የተቀመጡ አካላት ወተን እንድንናገር አይፈልጉም። ዲሞራላይዝ የማድረግ ነገሩ አለ። ለኢትዮጵያ እነሱ ብቻ እንደሚያስፈልጉ አይነት አድርጎ ማሰቡ አለ። ከዛ ደግሞ እንዲህ አይነት ነገር ውስጥ ገብታለች ና ብሎ በልዩነት መከታተሉ አለ። ይሄ ተጽዕኖ ነው። ሴቶች በምርጫ ጊዜ ግጭት እንዳይፈጠርና ሰላማዊ እንዲሆን መራጭም ሆነ ተመራጭ ሴቶች ከሌላው ጊዜ ባለፈ ግ ግንባችን አድርገን መሰረት አለብን ያሉት በኦሮሚያ ክልል ምዕራብ አርሲ ዞን የብልጽግና ፓርቲ እጩ ተወዳዳሪ ወይዘሮ አዲስ አካወርቅ ናቸው። የኛ የሴቶች ሮል በጣም ትልቅ ነው። ለምን ቢባል እዚህ ሀገር ውስጥ ከሃምሳ ፐርሰንት በላይ እኛ ሴቶች ነን። ሴቶች ደግሞ በመመረጥና በመምረጥ ትልቅ ሚና መጫወት አለባቸው። ከኛ እንግዲህ የሚጠበቀው ብለን እኔም እንደ ራሴ ስልጠናውም እየተሰጠን እንዳለው አንደኛ ራሳችን ትልቅ ስራ መስራት አለብን። በአካባቢያችን ላይ ያሉትን ሴቶች ማስገንዘብ አለብን። በመቀጠል ደግሞ ሴቶች ራሳቸው ይሄ ምርጫ በሰላም እንዲካሄድ ትልቁ ነገር መያዝ ያለበት ሰላም ነው። በአዲስ አበባ የካ ክፍለ ከተማ ለክልል ምክር ቤት የሚወዳደሩት የኢያፓ እጩ ተወዳዳሪ ዶክተር ሲሳይ ሀብታም በበኩላቸው ሴቶች በምርጫ ውስጥ ያላቸውን ተሳትፎ ካለፉት ምርጫዎች ጋር በማነጣጠር ተናግሯል። የሴቶች ተሳትፎ ከዚህ በፊት እምብዛም ነበር ብሏል። ሴቶች ሚናቸውን መወጣት አለባቸው ያሉት ዶክተር ሲሳይ ዘደውንም ተናግሯል። ሴቶች ለሰላም በጣም ትልቅ ሚና ነው ያላቸው። ሚናቸው እንዳለ ሆኖ በሰላም እጦት ደግሞ አንደኛ ደረጃ ተጎጂዎች ናቸው ሴቶች ሴት ናት ናት ያውቀው ልጄ በወጣትነት ወይ በአክቲቪቲ ተሳትፎው ሌላ ፓርቲ ሄዶ በሚፈጠረው ግጭት በሚደርስበት ጉዳት አንደኛ ደረጃ በሀዘን የምትጎዳ እናት ነች ባሏም እንደዛው በባሏ ላይ በሚደርሰው ቢታሰር ቢንገላታ ከሀገር ቢጠፋ እና በጣም ጉዳቱ ከባድ ነው ለእናት እናት ካላቸውም እናትነት የሚፈጥረው ተጽዕኖ ከባድ ነው ለእናት ያላቸው ሚና ደግሞ ለሰላም ያላቸው ሚና ካየን ይችላሉ መጫወት ይችላሉ። ቤት ውስጥ ልጆቻቸውን በመምከር ባሎቻቸውንም ደግሞ ሰከን ብለው ፖለቲካውን በሰላም መንገድ እንዳያስኬዱት በማድረግ በቻሉት አቅም ወረድ ከእጃቸው ያልወጡ ወጣቶች ካሉ ማለት ነው። ከእጃቸው ከወጡ አሁንም ከባድ ነው። ለዛ የሚሆነው መንግስት ኢንክሉሲቭ መሆን ነው ሁሉንም ማቅረብ ነው ለዚህ ሁሉ ግጭት ለፍርሃት ለሰላም እጦት ሚያመጣል ማግለል ሲኖር ነው ማንም ሰው ባይገለል ደስ ይለኛል እኔ በኢትዮጵያ ምርጫ የፌዴሬሽን ምክር ቤት ከተለያዩ አጋር ተቋማት ጋር በመተባበር ለሴት እጩ ተወዳዳሪዎች በሀዋሳ ከተማ ስልጠና ሰጥቷቸዋል አላማውንም የፌዴሬሽኑ ፎረም የምስራቅ አፍሪካ መርሃ ግብሮች ዲሬክተር አቶ ማዕረጉ ሀብተ ማርያም ተናግሯል ይሄ ስልጠና ሶስት ዋና ዋና አላማዎችን የያዘ ነው አንደኛው የሴቶችን የአመራር አቅም ማሳደግ ሁለተኛው የሴቶችን በምርጫ ሂደት የሚያጋጡ ግጭቶችን የመፍታት አቅማቸውን ማሳደግና በአጠቃላይም ሴቶችን በዲሞክራሲያዊ ምርጫ የሚኖራቸውን ተሳትፎ በመምረጥም በመመረጥም የሚኖራቸውን ተሳትፎ ማጎልበት የሚያስችል ልምድ እንዲያገኙ ማድረግ ነው። አቶ ማዕረጉ የሴቶች ተሳትፎ አሁንም ዝቅተኛ መሆኑን ገልጧል። በሁሉም ፓርቲዎች በተመሳሳይ ደረጃ እጮችን የማቅረብ ካልቸሩ ገና ነው። አሁን በ50 ፐርሰንት እናቀርባለን ብለው ማቅረብ የቻሉ የተወሰኑ ፓርቲዎች ናቸው። ስለዚህ የሴቶች ተሳትፎን መጨመር ማሳደግ በጣም ክሪቲካል ነው። የህብረተሰቡ 50 ፐርሰንት እንደመሆናቸው ለመቀጥ የዛ ያክል ውክልና እንዲኖራቸው ለማድረግ ሁሉም አካላት መስራት ይኖርባቸው። ተመሳሳይ መርሃ ግብሮች በአዲስ አበባና በድሬዳዋ ከተማ መካሄዳቸውን ገልጠው የሐዋሳው ሶስተኛው ዙር መሆኑና በሌሎችም ከተሞች እንደሚቀጥል ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዴዎስ ሐዋሳም በአማራ ክልል የሚገኙ ከምርጫ ጋር በተያያዘ የሚሰሩ ሲቪክ ማህበራት በበጀት እጥረት ሳቢያ ማከናወን የሚችሉትን ተግባር እውን ማድረግ እንዳልቻሉ ገለጡ። በምርጫ ቦርድ መስፈርት አሟልተው መመረጣቸውን የገለጹት ማህበራቱ ከምርጫው በፊት ስለ ምርጫ ግንዛቤ ማስጨበጫ፣ በምርጫ ዕለት ደግሞ ታዛቢ ሆኖ ለመስራት እየተንቀሳቀሱ እንደነበርም አመልክተዋል። አሁን ግን ስራቸውን ማቆማቸውን የገለጡት ለዝርዝሩ አስቴር ምስጋናው አቶ ታዘበው ሞላ የባህር ዳር ከተማ ነዋሪ ናቸው። ዘንድሮ ለሚካሄደው ሀገራዊ ምርጫ በቂ ግንዛቤ እንደሌላቸው ነው የሚናገሩት። ምርጫ እንግዲህ ከዘጠና ሰባት ጀምሮ ስንመርጥ ቆይተናል ያለው እንግዲህ ብዙ ግንዛቤ ባይኖረንም ብቻ መርጠናል። ስሜ ዝግጁ ሞላ እባላለሁ። እስኪ ስለ ምርጫ የምታውቂያቸውን አንዳንድ ነገሮችን እስኪ ንገሪኝ። አብ የሚሉት አለ፣ እሱን ደግሞ ወይም እሱ ደግሞ ይመረጣል ወያኛው እንዲመረጥ ብዬ እንደሆኑ ብዬ አስባለሁ። ለምሳሌ አንቺ አሁን የመምረጥ መብት እንዳለሽ ታውቂያለሽ? መብቱ ይኖረኛል ግን ብዙም አላውቀውም። እስካሁን ምርጫ አላወቅም እና እንግዲህ ወዲያው እንግዲህ እንዴት እንደሚመረጥ አውቃለሁ ለእንግዲህ ጠይቄ ቢሆን እንጂ አላውቅም። ለምን መምረጥ እንዳለብሽ፣ ማንም መምረጥ እንዳለብሽ፣ እንዴት መምረጥ እንዳለብሽ ከእንግዲህ ወዲያ እንደሆነ እስካሁን አላወቅኩኝም። እሺ ምርጫው መቼ እንደሚካሄድ ታውቂያለሽ? አላውቅም። በርካታ መራጮች ስለ መምረጥና መመረጥ መብት በቂ እውቀት እንደሌላቸው በዘርፉ የተሰማሩ ሲቪክ ማህበራት ይገልጻሉ። አቶ ንጋቱ ደስቴ የሰርብ ኢትዮጵያ የልማት ድርጅት ዋና ስራ አስኪያጅ ናቸው። በምርጫ ዙሪያ የሚታየውን የግንዛቤ እጥረት ለማስቀረት በሀገሪቱ ለመጀመሪያ ጊዜ ሲቪክ ማህበራት እንዲሳተፉ መመቻቸቱን ጠቅሰዋል። በቅርብ ጊዜ ጀምሮ የአዲስ የሲቪል ማህበረሰብ አዋጅ ተሻሽሎ ሲወጣ በየትኛውም ላይ ያለ ገደብ በሰብአዊ መብትም ላይ፣ በመልካም አስተዳደር ላይ አንዱ ደግሞ ኮር የሆነው የዲሞክራሲ ስራ ምርጫ ስለሆነ ምርጫም ላይ የሀገር ውስጥ የሲቪል ማህበረሰብ መሳተፍ አለባቸው ስለተባለ ዳግም ስንመዘገብ ዓላማዎቻችን አስተካክለን የተመዘገብ ነው። መመሪያዎችም ሲወጡ መመሪያዎችም ላይ ግብዓታችን እንደዚህ መሆን አለበት እንደዚህ መሆን አለበት ብለናል። ሲዳማ የህዝብ ውሳኔ ሲደረግም ተሳትፈናል። ምርጫ ቦርድ ማስታወቂያ ወጣ የምርጫ ትምህርትና የሲቪክ ትምህርት መስጠት የምትፈልጉ እና ዓላማችሁ ከዚህ ጋር ሊሄድ የሚችል ማህበራት ተብለን አመለከትን። እውነትም ካመለከተው ውስጥ በጣም መቶ እንኳን መቶ እንደዚ አካባቢ ሊሆን የሚችል ሲቪል ሶሳይቲ ተመርጠናል፣ አሟልተናል። ስልጠናም በተከታታይ ወስደናል። ግን ከበጀት ጋር ያለው ጥያቄ ቀስ እያለ ምርጫ ቦርድ በጀት የሚመለከት ነገር በራሳችሁ ነው የሚል ነው። ምርጫ ቦርድ በጀት የለኝም በማለቱ ስራው መቆሙን አቶ ንጋቱ ያስረዳሉ። እኛ ብቻ አይደለንም በክልል ላይ ወ አምስት ወ ስድስት የሚሆኑ በቅርበት የማውቃቸው ድርጅቶች አሉ። ትምህርት እየሰጡ አይደለም። እኛ አዘጋጅተናል፣ የሚያስተምሩ ዜጎችን አዘጋጅተናል። ስልጠና ይፈልጋሉ፣ አስፈላጊ ግብአት ይዘው እንዲያውም ከተማ አካባቢ ያለው ሰው በብዙ መልኩ ለመረጃ ቅርብ ስለሆነ ሪሞት ኤሪያዎችን ነው መርጠን የነበረው፣ ወረዳዎችን ማለት ነው። ገጠር አካባቢ በተለይም ከሴቶች ጋር ከአካል ጉዳተኞች ጋር መብታቸውን ይሄ የአጋጣሚ ነው፣ ጥሩ አጋጣሚ በመፈጠሩ ዲሞክራሲ ደግሞ እነዚህ የተገለሉ ማህበረሰብ መብታቸውን ኤክሰርሳይዝ ማድረግ አለባቸውና በደንብ ትምህርቱን እንሰጣለን ብለን ነው ተዘጋጅተን የነበረው። በዋናነት በበጀት ምክንያት እየሰጠን አይደለም። አሁን ትምህርት እየተሰጠ ባልሆነበት ሁኔታ በዚህ ባንድ ወር ውስጥ ሁሉም መራጭ ተመዝግቦ በአግባቡ ይመዘገባል የሚል እምነት የለንም። አሁንም ግን ተስፋ አልቆረጥ ነው። አሁን ላይ ግን ባለው ሁኔታ ምርጫ ቦርድ ይህንን ማስተካከል አለበት ብዬ አምናለሁ። ከበጀቱ ላይ ቀንሶ ምርጫ ቦርድ ገለልተኛ ኦርጋናይዜሽኑ ብለን ነው የምናምነው። እስካሁን ያሉትን እንቅስቃሴዎች እንደዚህ ያሳያል። ስለዚህ ፈንድ መስጠት የራሱን ስራ ስለሆነ ማለት ነው። ካልሆነ ግን ሲቪል ሶሳይቲዎች አሉ ብሎ ዝም ባይል እላለሁ። ምክንያቱም አሁን በቅርብ ቀን እያስተማራችሁ ነው የሚል ጥያቄ ጠይቀውናል። እኛ እኮ ፈንድ የለንም፣ ስለዚህ አልተዘጋጀንም። አሁን ላይ በደንብ አድርገው ነግረ ሆናል። ምንም ፈንድ የሚባል እንደው ይሄ ሎካል ዲስፕሌስመንት ፒፕል የሚባሉ አሉ፣ በአካባቢ ተፈናቅለው ካምፕ ያሉ፣ ለእነሱና በጣም ሪሞት የሆነ አካባቢ ኮል እናወጣ እንችላለን። መቼ ነው ነው? አሁን እነሱም ቢሆን አሁን ነው ካርድ መውሰድ ያለባቸው አሁን ነው። አቶ ስጦታው ደምሴ በሰሜን ሸዋ ዞን በአራት ወረዳዎች ለመስራት በምርጫ ቦርድ ከተመዘገበው ፋና አዲስ ትውልድ ኢትዮጵያ ሲቪክ ሶሳይቲ ባልደረቦች አንዱ ናቸው። እርሳቸውም ታዲያ ተመሳሳይ ችግር እንዳለ ይመሰክራሉ። አቶ ስጦታው አክለውም የበጀትን ችግር ለመፍታት ሌሎች መንግስታዊ ያልሆኑ ድርጅቶችን መሳተፍ እንዳለባቸው እምነታቸውን ገልጸዋል። አንዳንድ ስራዎችን እየሰራ ነው ያለ ነው። ለምሳሌ ጓደኛሽ ሞባላይዝ ማድረግ በአካባቢ ያሉት ስታፎችን የክበባት ልጆችን አጠገባችን ያሉትን ልጆች በተለይ ደብረ ብርሃን ላይ ያሉትን በግል የምንሰራውንም ይሄ አንድ ለአንድ የሚባለውን እንቅስቀሳ እየሰራን ነው ያለ። ነው ግን አንድ ለአንድ ቅስቀሳ ብቻ ተሰርቶ ብዙ ሰው ተመዝግቦ የሚቀጥለው ምርጫ ላይ ስድስተኛው ሀገራዊ ምርጫ ላይ ይሳተፋል ማለት አይደለም። ስለዚህ ያንን ለመሳት ሌሎች ወረዳዎችም ላይ መንቀሳቀስ ስላለብን አንዱ ትልቁ ማነቆ የሆነብን እንሽት ጉዳይ ነው። ብዙ ድርጅቶች አሉ። ምርጫ ላይ ኢትዮጵያ እንዲጋት እናደርግላታለን ብለው እያወሩ ያሉ ድርጅቶች እንግዲህ ሁሉንም ፌር በሆነ መንገድ ማዳረስ አለባቸው፣ የሚል አመለካከት አለ። የምርጫ ቦርድ ኃላፊነት ብቻ አይደለም፣ የመንግስትም ኃላፊነት ብቻ አይደለም። ፕራይቬት ካምፓኒዎችም ትላልቅ ኢንዱስትሪዎችም ኢትዮጵያን የሚፈልጓት ከሆነና ወደፊት ኢትዮጵያ ስትኖር ነው ሰርተን መኖር የምንችለው የሚል ከሆነ ምርጫ ቦርድን ግን ማገዝ አለባቸው። መንግስትንም ድጋፍ ማድረግ መቻል አለባቸው። በጉዳዩ ዙሪያ ከብሔራዊ ምርጫ ቦርድ ማብራሪያ ለማግኘት የአሜሪካ ድምጽ ያደረገው ጥረት ለዛሬ አልተሳካም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25 ና በ30 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ 943 እና እንዲሁም በናይልሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አድማጮች አሁን ዲሞክራሲ በተግባር የዛሬው ዴሞክራሲ በተግባር ዝግጅታችን የጥላቻ ንግግሮች በምርጫ ቀስቀሳ ወቅት ሊያሳድሩ የሚችሉትን ተጽዕኖና በማህበረሰቡ ላይ ሊያስከትሉ የሚችሉትን ጉዳት እንዲሁም አስቀድሞ መደረግ ያለበትን ጥንቃቄ ይመለከታል። ኢትዮጵያ ውስጥ ግጭት በሚከሰትበት ወቅት በማንነት ላይ ያነጣጠሩ አደገኛ የሚባሉ የጥላቻ ንግግሮች በማህበራዊ ሚዲያም ሆነ መደበኛ መገናኛ ብዙኃን ላይ በጉልህ እንደሚታዩ የጠቀሱት የሕግና የሰብአዊ መብት ባለሙያዎች በምርጫ ፉክክር ወቅት የሚደረጉ ንግግሮች ይህን ሁኔታ ይበልጥ እንዳያባብሱት በጥንቃቄ ሊደረግ እንደሚገባ መክረዋል። በተመሳሳይም የፖለቲካ ፓርቲዎች በሚያደርጓቸው የምርጫ ቅስቀሳዎች ወቅት የጥላቻ ንግግርና የሐሰት መረጃዎች ስርጭት ለመከላከያና ለመቆጣጠሪያ የወጣውን አዋጅ አክብረው መንቀሳቀስ እንደሚገባቸው የፌዴራሉ ጠቅላይ አቃቢ ሕግ የፕሬስ ጉዳዮች ጽሕፈት ቤት ኃላፊ አቶ አወል ሱልጣን ተናግረዋል። በሌላ በኩል የመንግስት ባለስልጣናት በየትኛውን መንገድ ሀሳባቸውን በሚገልጹበት ወቅት ለሕጉ ተገዢ ሆነው ለሌሎች አራያ መሆን እንደሚጠበቅባቸውም ተወያዮቹ አሳስበዋል። የፕሮግራሙ አዘጋጅና አቅራቢ ጽዮን ግርማ በርዕሱ ዙሪያ ያዘጋ ያዘጋጀችውን እንዲህ አቀናብረዋለች። ማንነትን መሰረት አድርገው የሚነገሩ የጥላቻ ንግግሮች ግጭት ቀስቃሽ እንደሆኑ በሰብአዊ መብቶች ላይ የሚሰሩ ባለሙያዎች ይናገራሉ። የመብቶችና ዲሞክራሲ እድገት ማዕከል መስራች ከሆኑት አንዱ አቶ በፍቃዱ ኃይሉ እንዲህ ያሉ ንግግሮች በምርጫ ቅስቀሳ ወቅት ጥንቃቄ ካልተደረገባቸው ቀድሞውኑ በግጭት ውስጥ ለቆየ ሀገር ተጨማሪ ችግር አመንጭ ሊሆን እንደሚችል ስጋቱን ይገልጻል። ማህበረሰብ ክፍሎችን እየጠሩ የተጠበቁ ማንነቶች የሚባሉትን ወይም ባህሪያት የሚባሉትን መሰረት ያደረገ የማግለል ንግግሮችን ሊናገሩ ይችላሉ። ያ ደግሞ ወደ ተግባር ሊለወጥ የሚችልበት እድል አለ። ስለዚህ ካለፉት ምርጫዎች ጋር ብናወዳድራቸው ያለምንም ጥርጥር በአሁኑ ይሄ ስጋት ከፍተኛ ደረጃ ላይ። የሕግ ባለሙያዎች ለሰብአዊ መብቶች ዳይሬክተር አቶ አመሃ መኮንን በኢትዮጵያ ከዚህ በፊት የተካሄዱት ምርጫዎች ከፍተኛ ገንዘብ የወጣባቸው ከመሆን ያለፈ ከምርጫ ዴሞክራሲ ጋር በተያያዘ ልምድ የተደረገባቸው እንዳልነበሩ ይናገራሉ። ከዛ አንጻር ልምምድ በሌለ ሁኔታ ፖለቲካ ፓርቲዎች በሚያደርጉት የምርጫ ቅስቀሳ ግጭት ቀስቃሽ የሆኑ ንግግሮችን፣ ሀሳቦችን ሊተነዝሩ የሚችሉበት ሁኔታ ይኖራል። አባሎቻቸውም እንደዚሁ ፓርቲዎቻቸውን በመደገፍ ሂሳብ እንደዚሁ ሌላው ሕብረተሰብ ሊያስቆጣ ወደ ግጭት፣ ወደ መድሎ ሊወስዱ የሚችሉ ወደ ማግለል ሊወስዱ የሚችሉ ሀሳቦችን፣ ንግግሮችን ሊያደርጉ ይችላሉ። ወይም ደግሞ ሰፋ ያለውም ደጋፊዎችም በዚህ መንገድ ሊሄዱ ይችላሉ ና የጥላቻ ንግግር ባልተጠበቀ መጠን ሊመጣ ይችላል እ ደግሞ ወደ ግጭት ሊመራ ይችላል የሚል ስጋት ነው እንግዲህ ያለው ተወዳዳሪ ፓርቲዎች አባላቶቻቸው ና ደጋፊዎቻቸው ጥንቃቄ ማድረግ እንዳለባቸው የሚያሳስቡ ውይይቶች በተለያየ መልኩ እየተዘጋጀ መሆኑንም ጠቁመዋል። ጥንቃቄ ለማድረግ የጥላቻ ንግግሮች የሚለውን ሀሳብን በሚገባ መረዳት እንደሚያስፈልግ የሚናገረው አቶ በፍቃዱ እነዚህ ንግግሮች ተጠያቂነት በሌለበት እና ተጠያቂነት የሌለ ሲመስል አዘውትረው እንደሚነገሩ ከዚህ ቀደም ድርጅቶቻቸው ለአስራ ስምንት ወራት በማህበራዊ ሚዲያ ላይ ያደረገውን ክትትል መሰረት በማድረግ ተናግሯል። በኢትዮጵያ የፖለቲካና ማህበራዊ ሁኔታ ውስጥ ለጥላቻ ንግግር መስፋፋት የሚጠቀሱት ምክንያቶች ብዙ መሆናቸውን የሚናገሩት አቶ አምሀ የሚያስከትሉትም ጉዳት የተለያየ ማህበረሰብ ክፍልን እንደሚነካ ይገልጻሉ። ሴቶች ደግሞ የበለጠ ተጎጂ ናቸው ይላሉ። እነዚህ ንግግሮች እንዳልኩት ሄዶ ሄዶ ውጤታቸው ሴቶችን ማግለል ነው። ከፖለቲካ ስልጣን፣ ከማህበራዊ ተሳትፎ፣ ከተለያዩ ማህበራዊ ክሚኒቶች የማግለል ውጤት ነው የሚኖራቸው እና ከዚህ አንጻር ነው እንግዲህ ሴቶች ይበልጥ በጥላቻ ንግግር ተጠቂ ናቸው ለማለት የሚቻለው ምናልባት እንዳልኩት ለማስመኮ የጥላቻ ንግግርን ዝም ብለን ከብሔር ማንነት እንደዚህ አይነት ሁኔታዎች ጋር ብቻ የምናያይዘው ከሆነ ይሄኛው የጥላቻ ንግግር ገጽታ ላይታየን ይችላል። የፌዴራል ጠቅላይ አቃቢ ሕግ ፕሬስ ሴክሬታሪያት ጽህፈት ቤት ኃላፊ አቶ አወል ሱልጣን በበኩላቸው በምርጫ ወቅትም ሆነ ከምርጫ ውጭ ባለው ሁኔታ በባለሙያዎቹ የሚነሳው ስጋት የሁሉም መሆኑን ይናገራሉ። የምንከተለው ስርዓት አብዛኛውን ብሄር ብሄር ስለሆነ የፖለቲካ ፓርቲዎች አደረጃጀትም ብሄር መሰረት ያደረጉ የመወዳቸው በጣም ሰፊ ነው። ከምርጫ ጋር በተያያዘ የሚደረገው ቅጥቅታ በጥንቀሳዎቹ መካከል የሚተላለፉ መረጃዎችን ጭምር አንድን ብሄር ወይም አንድን ሃይማኖት ወይም በሌላ ማንነት ውስጥ ያለን አንድን ቡድን በልዩ ጠቅሶ ሊያጥላላ ወይም ደግሞ በበዛ ብሄር ላይ ወይም በዛ ሃይማኖት ላይ ጥላቻ እንዲነግስ ወይም ደግሞ እንዲገለል ወይም ጥቃት እንዲደርስበት ሊያደርጉ የሚችሉ ንግግሮች ተላለፉ እንደሚችሉ እሙን ነው። ከዚህ ቀደም የነበረውን በማህበራዊ ደደት አጠቃቀም ጋር ተያይዙ ያለውን ችግር ስንመለከት እንዳየ ነው። የፖለቲካ ፓርቲ ፓርቲዎችን የሚመሩ ግለሰቦችና አመራሮችም ሳይቀሩ ብሄርነት ጥለ ወይም ደግሞ ብሄርነት መሰረት ያደረጉ የጥላቻ ንግግሮች ሲሰራቸው ለነበረ ተመልክተናል ወይም ታዝበናል። በምርጫ ወቅት ደግሞ ይሁ ባህሪያቸው ይሁ አመለካከታቸው፣ አስተሳሰባቸው ሰፍቶ የሚቀጥል ከሆነ የራሳቸው መፍተክሰሳያት እያደረጉ ነገር ግን በሌሎች መፍትሄ ላይ እና በሀገሪቷ ናሽናል ሴኪሪቲ ላይ የሚጥለው ሰባሳ ወይም ሊያስከትል የሚችለው ተጽዕኖ ቀላል የሚባል አይደለም ማለት ነው። ቀድሞ የተከሰቱ ሁኔታዎችን ከስጋቶቹ ጋር በማገናዘብ ለወጣው የጥላቻ ንግግርና ሀሰተኛ መረጃ ስርጭት መከላከያና መቆጣጠሪያ አዋጅ ተገዢ በመሆንና በማክበር ተፎካካሪ ፓርቲዎቹም ሆኑ አባላትና ደጋፊዎቻቸው ጥንቃቄ ማድረግ እንደሚገባቸው አቶ አወል ያሳስባሉ። ሆኖም እንደ ሂዩማን ራይትስ ዎችና አርቲክል አስራ ዘጠኝን የመሳሰሉ በዓለም አቀፍ ደረጃ ከመብት ጋር የሚሰሩ ድርጅቶችም ሆኑ ኢትዮጵያ ውስጥ የሚንቀሳቀሱ የመብት አራማጆች አዋጁ በጥላቻ ንግግር ስም ሀሳብን የመግለጽ ነጻነትን ይጋፋል የሚል ስጋት ሲያንጸባርቁ ቆይተዋል። የሚነገረው ስጋት የአንድ ወገን ብቻ አይደለም የሚለው አቶ በፍቃሉ ሀሳብን የመግለጽ ነጻነት እንዳይሸራረፍ በሚተጉና በጥላቻ ንግግሮች ምክንያት በሚፈጠረው ግጭት አጣብቂኝ ውስጥ የገባ ነው ይላል። ሀሳብን የመግለጽ ነጻነት ያስፈልጋል ብለን የምንከራከርባቸውን ነጥቦች እራሱ ስለሚጋፋ ነው። የጥላቻ ንግግር አንዱ ለምሳሌ ምንድን ነው? ነውጥን ለመከላከል ነው፣ ሀሳብን የመግለጽ ነጻነት መከበር አለበት የሚባሉ ምክንያቱም፣ ሰዎች ሲታፈኑ ወደ ነውጥ ይገባሉ ተብሎ ነገር ግን ውሸት ሲናገሩ ነውጥ የሚቀሰቅሱ ከሆነ ዞሮ ዞሮ ያስፈልጋል ብለን የተከራከርንበትን ሀሳብ ተቃረነ ማለት ነው። በእኛ ሀገር ሁኔታ ውስጥ የጥላቻ ንግግሮቹ ተናጋሪዎች ለተጠያቂ ንግግሮች የሚያቀርቡ ተቋማት፣ የሚዲያ ተቋማት፣ የሲቪል ሶሳይቲ ተቋማት የሉም። የሚዲያ ሊትሬሲን ወይም የዜጎችን ሲቪሊቲ የሚያሳድጉ ጠንካራና ገለልተኛ የሲቪል ማህበራት ተቋማት የሉም። ዜጎችን ደህንነት ከጥቃት ለመከላከል የሚችሉ ጠንካራና ፈጥኖ ደራሽ የፈጥታ አካላት የሉም። እነዚህ ሁሉ ተቋማት በሌሉበት ሁኔታ የሀሳብን የመግለጽ ነጻነት እንዳይሸራረፍ በሚል የጥላቻ ንግግሮች መረን ከለቀቁ ናቸው አሁን በተለይ ያለንበትን ሁኔታ እያባባሰው የሚሄደው ማለት ነው። አቶ አወል አዋጁ ሀሳብን በነጻነት የመግለጽ መብት አለመገደብን ግንዛቤ ውስጥ አስገብቷል ይላሉ። በንቀጣምስ ላይ በልዩ ሁኔታ በግል አያስጠይቁ የሚችሉ ብሎ ካስቀመጣቸው መካከል አንደኛው የፖለቲካ ትችት ከሆነ በወንጀል አስጠይቅም ይላል። ስለዚህ የፖለቲካ ትችት የሚባለው ምንድን ነው የሚለው ነገር ነው እንግዲህ አካራካሪ የሚሆነው ደግሞ በደንብ ማጤሪያ ያለብን ጉዳይ የፖለቲካ ትችት ማለት ስድብ ነው ወይ? የፖለቲካ ትችት ማለት አንድ ብሔር ላይ ጥቃት እንዲመሳሳ መረጃ ማሰራጨት ነው ወይ የሚለውን ነገር መፈተሽ መቻ ያለብን። በዚህ የትችት ማዕቀፍ ውስጥ ሊካተት የማይገባ ዋነኛው ነገር የማህበረሰቡን እሴት የማህበረሰቡን ሰላም ሊያናጋ ወይም ደግሞ በነበረበት እንዳይቀጥል የሚያደርጉ ማህበረሰቡ ተቻችሎ ተዋዶ እንዲኖር የሚያስችሉ እሴቶቹን የሚሸረሽሩ የሚያፈራርሱ ንግግሮችን ማስተላለፍ ማስተራጨት በማይቻለው የጥንቃቄ ማሳሰቢያው የመንግስት ባለስልጣናትንም ይመለከታል፣ ተጠያቂም ያደርጋል ይላሉ አቶ አወል። ለመንግስት ተቋማት አመራሮችም ለመንግስት ኃላፊዎችም ማስተላለፈው መልዕክት በዚህ አጋጣሚ የትኛውም ማህበረሰብ የትኛውም ቡድን በመንግስት ስልጣን ላይ ያሉ ወይም በመንግስት ኃላፊነት ላይ ያሉ ሰዎች ሞዴል መመቻ ያለባቸው በዚህ ጋር ተገባበር ሂደት ውስጥም ለማህበረሰብ ሞዴል መመቻ ያለባቸው ምሳሌ መመቻ ያለባቸው ባለስልጣናት ናቸው ወይም የመንግስት ተቋማትን እየመሩ ያሉ ሰዎች ናቸው። ስለዚህ የመንግስት ተቋማት ኃላፊዎች ይህንን እየጣሱ ግለሰቦችን ህጉን አክብሩ መኑ መናገር የሞራልን የህግን የሎጂክን መንገድ አያስኬድ ስለዚህ አሁን በዚህ የምርጫ እንቅስቃሴ ውስጥ ህጉ የወጣው የገዢው ፓርቲ ሲናገር መልካም፣ የተፎካካሪ ፓርቲዎች ሲናገሩ የሚያስጠይቅ ሊሆን በየትኛውም ፓርቲ ላይ በገዢውም በተፎካካሪ ፓርቲዎች ይሄ ድርጊት የሚፈጸም ከሆነ ያን ድርጊት የፈጸመው በግለሰብ ደረጃ ይቀጣል ይጠይቃል ማለት ነው። በምርጫ ቅጥታ ሊሆን ይችላል። ከምርጫ ቅጥታ ውጭ በሚዲያም ሊሆን ይችላል፣ በፌስቡክ ሊሆን ይችላል። በየትኛውም ሁኔታ ጥላቻ ንግግርና መረጃትን መረጃን የሚመለከቱ ከዛ ጋር የሚገናኙ ተግባራትን የፈጸመ ሰው መንግስት ተቋም አላት የሚሆን የገዢ ፓርቲ በልዩ ሁኔታ ትርኢት የሚደረግበት ሁኔታ ስለማይኖር ከዚህ ከቀረበት ምርመራ ይጀመራል። ምርመራም ተደርጎ

ጥፋቱ ከፍተኛ በመሆኑ ነው በማለት የሕግና የመብት ባለሙያዎቹ ያስረዱ ሲሆን አስቀድሞ ግጭት በበዛበት እንደ ኢትዮጵያ ባለ ነባራዊ ሁኔታ በምርጫ ቅስቀሳ ወቅት የሚደረጉ ማንነትን መሰረት ያደረጉ ጥላቻ አዘል እና አደገኛ ንግግሮች ከመናገር መቆጠብ ዜጎች በማንነታቸው ምክንያት የሚደርስባቸውን ጉዳት ይቀንሳል ብለዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ ሲሆንን ለዝግጅቷ ዝግጅቱ አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22፣ በ25 እና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22፣ በ25 እና በ31 ሜትር ባንዶች በአጭር ሞገድ እና እንዲሁም በናይል ሳት በየቀኑ ከሚሶሳት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ ያበቃ አስተናጋጃቸው አሉላ ከበደ ከአቀናባሪያችን ንጉስ ታምሬ ከዕለቱ ዋና አዘጋጅ ሰለሞን አባትና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ሐሙስ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህን አደሩ።